በምዕራብ አፍሪቃዊቱ ሀገር ጋና መዲና አክራ በትናንት ሁለት በብዙ መቶ የሚቆጠሩ ሰራተኞች በሀገሪቱ አገልግሎትና ነዳጅ ዋጋ ላይ የተደረገውን ጭማሪ በመቃወም አደባባይ ወጥተዋል። ተቃውሞውን በቀሰቀሰው እርምጃ መሰረት የውሃ ዋጋ በ59 ከመቶ የኮሬንቲ ዋጋ በ67 ከመቶ እንዲሁም የነዳጅ ዋጋ በ27 ከመቶ ጭማሪ ታይቶበታል። በዚህም የተነሳ ብዙ የጋና ተወላጆች ቀጣዩን ክፍያ ማሟላት እንደማይችሉ በመግለጽ ላይ ይገኛሉ። የሀገሪቱ መንግስት በእነዚህ መሰረታዊ አገልግሎቶች ላይ የተደረገውን ጭማሪ እንዲቀንስ ለማስገደድ የሙያ ማህበራት ዛሬንና ነገን በሀገር አቀፍ ደረጃ ጠቅላላ የስራ ማቆም አድማ ለማድረግ እቅድ ይዘዋል። ይሁንና የሀገሪቱ ባለስልጣናት ሰራተኞቹ በዚሁ እቅዳቸው እንዳይገፉበት ከወዲሁ ተማጽነዋል። ይሁንና ተቃውሞውን የጠራው የጋና ሙያ ማህበራት ኮንግረስ ዋና ጸሐፊ ኮፊ አሳሞዋ የሰራተኞቹ ጥያቄና እርምጃ ትክክለኛ መሆኑን ነው ያስረዱት። የተደራጀው የሞሃ ማህበራት ቡድን በአገልግሎት የተደረገው የዋጋ ጭማሪ እንዲቀንስ እና በአንቀጽ 899 በኃይሉ ምንጭ ዘርፍ ላይ የታወጀው ቀረጥ እንዲሻር ጥሪ አቅርበዋል። ለችግሩ ማስወገጃ ሁሉን ወገን የሚያስማማ አዎንታዊ መፍትሄ እንዲያስገኝ የተቋቋሙ ቡድን ግን እስካሁን አጥጋቢ ውጤት ማስገኘት ሳይሳካለት ቀርተዋል። እርግጥ ዓለም አቀፉ የገንዘብ መርህ ድርጅት በምህፃሩ አይኤምኤፍ ለጋና መንግስት የሰጠውን ብድር ተከትሎ በመንግስት ላይ ያሳረፈው ጫና ቀላል አለመሆኑን ቢረዱትም የዋጋው ንረት ከህዝቡ አቅም በላይ መሆኑን አሳሞ አስታውቀዋል። የጋና ስራ ግንኙነት ሚኒስትር ሀሩና ኤድሬሱ የሰራተኞቹን ጥያቄ ማሟላት አዳጋች መሆኑን በማመልከት ምንም እንኳን መንግስት ለችግሩ መፍትሄ ለማስገኘት ጥረት ቢጀምርም የሙያ ማህበራቱ ኮንግረስ ተቃውሞውን ለመቀጠል የደረሰው ውሳኔ ቅር እንዳሰኛቸው አስታውቀዋል። የተደራጀው የሞሃ ማህበር በኃይሉ ምንጭ ዘርፍ ላይ በአንቀጽ 899 የታወጀው ቀረጥ እንዲሻር እና የዋጋው ንረትም በ50 በመቶ ዝቅ እንድል ባቀረበው ጥያቄ ላይ መንግሥት ድርድር በያዘበት በአሁኑ ጊዜ ቡድኑ ተቃውሞውን እና የሥራ ማቆሙን አድማ ለመቀጠል መወሰኑ ነው ቅር ያሰኘ። ይህን እርምጃውን ራሴ ላይ ጠመንጃ ተደቅኖ ድርድር እንደ ማካሄድ ነው የሚመለከተው። የአገልግሎትና የነዳጅ ዋጋ መናር የብዙዎችን የጋና ተወላጆች በጀት በወቅቱ እያቃወሰ ነው። በመሆኑም በሀገር አቀፍ ደረጃ ያቀዱትን የስራ ማቆም አድማ ከማድረግ ወደ ኋላ እንደማይሉ ያስታወቁት የሙያ ማህበራቱ ኮንግረስ መሪዎች ከመንግስት ጋር የጀመሩትን ድርድር ግን በዚህ ሳምንት እንደሚቀጥሉ ገልጸዋል። ይኸው እርምጃቸው የዋጋው መናር በሰራተኞቹ የዕለት ከዕለት ኑሮ ላይ ምን ያህል ችግር እንደፈጠረባቸው የሚያሳይ ትክክለኛ እርምጃ መሆኑን ተቃውሞ ከወጡት መካከል አንዳንዶቹ ገልጸዋል። ችግሩ ከአቅም በላይ ስለሆነብን ነው እንጂ እኛ በመንግሥት አንጻር ሆነን አይደለንም። ፕሬዚዳንት ጆን ድራማኒ ማሃማ ችግራችንን እንዲረዱልን እንፈልጋለን። እኛ የጋና ተወላጆች እየተሰቃየን ነው። የኮረንቲ ሂሳባችን መክፈል አልቻልንም። አሁን ደግሞ የነዳጅ ዋጋ በመጨመሩ ሽክሙ ከብዶናል። በዚህ ስርዓት ውስጥ ኑሮን መቋቋም አልቻልንም። የአደባባዩ ተቃውሞ በችግር ላይ የሚገኘውን የጋናን ኢኮኖሚ ይበልጡን እንዳይጎዳው ማስጋቱን የቀድሞው የሀገሪቱ ብሔራዊ የስራ ኮሚሽን ምክትል ሊቀመንበር ኩዌዚ ዳንሶ አቺ አምፖንግ ገልጸው፣ ይኸው ስጋት ሊወገድ የሚችልበት ሁኔታ የጋና መንግስት እስከ ሳምንቱ መጨረሻ በሚወስደው እርምጃ ላይ ጥገኛ እንደሚሆን አስታውቀዋል።